You're with SBS Radio. Find more great stories in your language at sbs.com.au. For SBS Radio, download the Madrigo nama segno thalen bulu programun and date madin mete demichulu le maradat sbs.com.au/samhari ዶክተር ተመስገን ቡርቃ፣ በምክትል ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል የጥናትና ምርምር ዘርፍ አስተባባሪ። ኢህአዴግ ከግንባርነት ወደ ውህደት እንዲሻገር ከአምስተኛ ጉባኤ ጀምሮ መናገሪያ ቢሆንም ይሁንታን ያገኘው ባለፈው በ11ኛው የሐዋሳ ጉባኤ ነው። ኢህአዴግ ውህደትን የወደደው ወይም ግድ የተሰኘባቸው ዋነኛ ምክንያቶች ምንድን ናቸው? ያልከው፣ አመሰግናለው ጥያቄው ለረጅም ጊዜ የቆየ ነው። የኢህአዴጉ ህብረት ብቻም ሳይሆን አጠቃላይ ሀገራዊ የሆነ ፓርቲ ለመመስረት የሚያስችል የእድገት ደረጃ ጉዳይ ነው። አንደኛ ዳይናሚዝም ነው። የሀገሪቱ የእድገት ጉዳይ፣ የህብረተሰቡ ፍላጎት፣ አጠቃላይ ዓለም ሁኔታ በአንድም ፓርቲ ወደ ጠንካራ ስብስብ እንዲፈጥር ያደርገዋል። ኢህአዴግ ደግሞ መጀመሪያ ዘለቀታዊ እክል ሳይሆን ደርግ ለመጣል ከዛ በኋላ ደግሞ የህዝብ ጥያቄዎችን መመለስ በሚያስችል መልክ ለመሆን ነገር ተደራጀ የነበረው። ስለዚህ የተደራጀበት ዋናው ዓላማ እየጨረሰ ሲሄድ ራሱን ሪብራንድ ማድረግ ወይም ደግሞ ሪኮንፊገር ማድረግ አስፈላጊ ስለነበረ ወደ አንድ ወጥ ፓርቲ ቢሆን ተመሳሳይ የሆነ ሀሳብ ይዞ ለመታገል የሚያስችል ነገር ስለነበረ ቢያንስ ከዘጠና ስድስት አመተ ምህረት ደግሞ ለጥያቄ እንቅስቃሴ ውስጥ ነበረ። ስለዚህ እሱ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ጉዳዮች ወደ ውህደት ወደ አንድ ወጥ ፓርቲ የሚገፋፉ ስላሉ ነው። እርስዎ የሚመሩት የዲሞክራሲ ስራ ግንባታ ማዕከል የጥናትና ምርምር ዘርፍ በርካታ ወራት ለፈጁ ጊዜያት ይህንን የውህደቱን ሂደት አስፈላጊነት፣ አላማ፣ የመሳሰሉትን ነገሮች እና ፋይዳዎች አስመልክቶ የጥናቶች እንዳካሄዳችሁ ይታወቃል። እስካሁን ያካሄዳችሁ ጥናቶች ምን ያመለክታሉ? የኢህአዴግ ውህደት ያለፈውን ስራውን ጨርሶ ከመቆሙና ወደ ሌላ የእድገት ደረጃው ከመሻገሩ ባሻገር ውህደቱ ለኢትዮጵያ የፖለቲካ መዋቅር ሆነ ወይም የፖለቲካውን አቅጣጫ ከመቀየር አኳያ ምን አይነት አዎንታዊ አስተዋጽዎች ወይም አሉታዊ አስተዋጽዎች አሉት ማለት ይቻላል? ዋነኛ የሚባሉ አንኳር ፋይዳዎቹ ምንድን ናቸው? ከዚህ ውህደት የሚገኙ እንደተባለው ያላት ከሁለት ዘጠኝ ዓመተ ምህረት ጀምሮ የኢህአዴግ የምሁራን ስብስብ ስለ ኢህአዴግ አጠቃላይ ችግሮች ሲያጠና ቆይተው ቡንደበፍቴ ከነበሩበት ችግሮች ለመውጣት ምክንያቱም ችግሮች የሚባሉት ወጥ የሆነ ያስተሳሰብ ለያዘ ለመቻሉ ሀገሪቱን ደግሞ ያው ገዢ ፓርቲ ነው የሚያስተዳድር በመሆኑ፣ የእሱ ወጥ ያስተሳሰብ ይዘው አለመጓዝ ሀገሪቷንም አደጋ ላይ ጥሎ ስለነበረ ይህንን ጥናት በማካሄድ በአባላትም ሆነ በአመራሩ ዘንድ የነበረው አስተሳሰብ ከግንባርነት ከተሻለው በመዋሀድ ወደፊት መራመድ ይቻላል የሚል ነው። ስለዚህ ከዛ በብሄር ዙሪያ እየተዋጠጡ መጓዝ ችግር አጋጥሞታል የሚል ነገር ነው እና አንዱ ነው። ሁለተኛ በህገ መንግስቱ ውስጥ የተቀመጠው እና አሳካለሁ የተባለው የአንድ ኢኮኖሚና የፖለቲካ ማህበረሰብ በመመስረት ዙሪያ ላይ ወጥ አርቲ መኖር አስተሳሰብ መኖር ለሀገሪቱ ትልቅ ፋይዳ ስላለው በግንባር ደረጃ ደግሞ ይህንን ማድረግ ባለመቻሉ ምክንያቱም ሁሉም ብሄር ብሄረሰቦች ወይም ደግሞ የብሄራዊ ድርጅቶች የየራሳቸውን ክልልና አካባቢ ላይ ብቻ ፎከስ በማድረጋቸው የጋራ የሆነ የኢኮኖሚና የፖለቲካ ማህበረሰብ ለመስረት እያጣት በመውርዳቱ ይህንን በሀገር ደረጃ ለሀገርም ፋይዳ ያለው ለህዝብ ፋይዳ ያለው ለራሱ ለድርጅቱን ፋይዳ ያለው ለማስታካት ሲባል ወደ ውደት መሄድ መቻል አለበት። ሌሎችንም ህቻቸውን ለምሳሌ አጋር ተብሎ የነበሩትን የአምስቱን ክልሎች ወደ አንድ አምጥቶ ሀገራዊ ፓርቲ ማድረግ በማስፈለጉና ለሀገር አስፈላጊ መሆኑ ነው። አሁን እንደ ጠቀሱት በእርግጥ ውህደቱ የሚካሄደው በአራቱ የኢህአዴግ ግንባር አባላት እና እንደዚሁም ደግሞ በሌሎቹ አጋር አምስት ድርጅቶች የነሱ ስብስብ ድምር እንደሚሆን ከወዲሁ እየተነገረ ነው። ከነዚሁ ውስጥ ፈቃደኛ ሆኖ እንደ ድርጅት ለምሳሌ በህወሀት በኩል በእርግጥ እስካሁን ይፋ የሆነ በአቋም ቁርጥ ያለ መግለጫ አልወጣም። በህወሀት በኩል ከዛ ባሻገር እዛ ድምዳሜ ላይ ከደረሰና የውህደቱ አካል አልሆንም የሚል ካለ ህወሀት ውስጥ እንደገና በግለሰብ ደረጃ እርግጥ ወደ ፓርቲ ውስጥ መቆም እንችላለን እንፈልጋለን የሚሉ ካሉ ከሌሎችም ፓርቲዎች እንደዚሁም ከአራቱም ግንባር ምናልባትም ከኦዲፒም ሆነ ወይም ከአዲፓ ወይም ደግሞ ከደቡብ ህዝቦች ግንባር በግለሰብ ደረጃስ መቀላቀል አንፈልግም መዋሃድ አንፈልግም ብለው ፓርቲያቸው ወስኖ የገባ እነሱ ግን የማይሹ ቢኖሩ በምክር ቤት ውስጥ የሚኖራቸው ውክልና ምን ሊሆን ይችላል? ምክር ቤት የሚባለው እንግዲህ ኢፌዴሪ ፓርላማ ማለት ከሆነ ትክክል። የምርጫ ህጉ የሚፈቅደው አለ። የምርጫ ህጉ ማለት የፖለቲካ ፓርቲዎች ምዝገባና ስነ ምግባር የሚለው የምርጫ ህጉ የሚፈቅደው ፓርቲዎች ወደሚዋሃዱበት ሰዓት በግለሰብ ደረጃ ሊሆን ይችላል፣ በግሩፕ ሊሆን ይችላል። የውህደቱ ፓርቲ አባል መሆን ያልፈለገ ሰው ምክንያቱም ይህ የዲሞክራሲ መብት መሆኑ ያልፈለገ ሰው እስከሚቀጥለው ምርጫ ተናጠለው ወንበሩን ይዘው መጓዝ ይችላል የሚል ህግ ስላለ ይህንን ህግ መከተል የግድ ነው የሚሆነው። ፓርቲው ከግንባርነት ወደ ውህደት ለመሄድ የአሰራር ስርዓቶቹ ምን ይመስላሉ? አሁን ምን ደረጃ ላይ ነው ያለው? ውህደቱስ ፍጻሜ መች ይሆናል? መች ወደ አንድ ወጥ ፓርቲነት ሊለወጥ ይችላል ተብሎ ይታሰባል? በአማካይ ጊዜው ምን ይሆናል? ከምርጫው በፊት ባለው ጊዜያቶች ውስጥ ሁሉም ፖለቲካ ፓርቲዎች ማለት ዘጠኝ ማለት ነው። እስከ ማዕከላዊ ኮሚቴዎቻቸው ታደርገዋል ተወያይተውበት የውህደትን አስፈላጊነት አጥርቋል ማለት ይቻላል። እንደሚታወቀው በአስራ አንዳኛ ድርጅታ ጉባኤ ለኢህአደግ ምክር ቤት ነው ኃላፊነት ተሰጠው ይህን እንዲያሰልስል ጉባኤዎች መካከል ማስፈጸም እንደሚችል ኃላፊነት ተሰጥቶታል ስለዚህ ተፈጻሚዎቹ ተገናኝተው ተወያይተው በአጭር ጊዜ ውስጥ ተግባራዊ ያደርጋል የሚል ነገር ነው። ምክንያቱም ኦልሞስት በእያንዳንዱ የሚፈለጉባቸው ፕሮሲጀሮች እየሄዱ በመሆናቸው በአጭር ጊዜ ውስጥ ወደዚህ ለመምጣት የሚያዳግት ነገር የለም። ወደ ምርጫ ቦርድ ለማመልከት የሚያስችል ደረጃ እየተቀረበ ነው ያለው ይመስለኛል። ስለዚህ ምርጫ ከማደረጉ ብቻ ሳይሆን የምርጫ አዋጁ ወደ ምርጫ የሚደረገው የሕዝብ ምርጫ ዲክሌር መደረግ አለበት። ምርጫ ድርጅቱ ስያሜ በእርግጥ ገና ይህ ነው ተብሎ አልተነገረም። ከወዲሁ ግን የሚነሱ ሀሳቦች በስያሜ ደረጃ የብልጽግና ፓርቲ ተብሎ እንደሚጠራ እየተነገረ ነው። ይህ በእናንተ ጥናት ውስጥ በምክረ ሀሳብ ደረጃ የቀረበ ስያሜ ነው ወይስ ሌላ ስያሜ ይዞ ሊወጣ ይችላል? አዲሱ ውህድ ፓርቲ ብሎ ማሰብ ይቻላል? ያውቀው በራሱ የልማታዊ ዲሞክራሲያዊ መስመር ወይም የህዳሴ መስመር ብሎ ራሱን ልሳይን አርጎ የቆቆየ ጀምሮ ያው ህዳሴ መስመር ማለት የብልጽግና መስመር ማለት ነው። በእኛ ጥናት ደረጃ ጥናት እና ጥና የሞራል ስብስብ ስያሜ መስጠት አይችልም። ምክንያቱም ትንን ማድረግ ነው ተጽዕኖ ማሳደር ነው። ስለዚህ እሱን ይዞ እንዳርገናል። እኛ የራሳችንን ይህ በሉ ማለት አልፈቀድንም። እንዲወያዩበት ተወያይቶበት ሰዎችን እንዲያወጡ ነው። ነገር ግን እንደምታወቀው የብልጽግና አስተሳሰቡ ኦሬዲ የእዳሴ መስመር በሚለው ውስጥ በመኖሩ የእዳሴ መስመር ማለት ራሱ የብልጽግና መስመር ማለት በመሆኑ ፓርቲው ሁሉንም ሊያቅፍ በሚችል መልኩ ማለትም ብልጽግና ደግሞ ይፈልግ አካል በሙሉ በዚህ ስር ስለመሰባሰብ የሚያ በሚያስችል መልኩ ይነደፋል የሚል ልምነት ነው ያለን እና ስለዚህ ይሄ ብልጽግና ፓርቲ የሚባለው ፖሲብሊ ሊሆን ይችላል የሚል ልምነት አለን። ማለት በአሁኑ የኢህአዴግ ወደ ውህደት መሄድና የግንባሩ መክሰም ኢህአዴግ የሚከተለውን ፖሊሲ እስካሁን ድረስ የነበረውን አብዮታዊ ዲሞክራሲ መስመር አብሮ ይከስማል። ከዛ ምን አይነት አይዲኦሎጂ ነው ይዞ ወደፊት ሊሄድ የሚችለው? የመደመር እሳቤን ወይስ ሌሎች ሶሻል ዲሞክራት ሀሳቦችን ወይም የሊብራል አጀንዳዎችን? አይዲኦሎጂውን በምን መልኩ ነው ፈርጆ ይሄ ነው ብሎ የሚለው የአብዮታዊ ዲሞክራሲ የመተካ አይዲዮሎጂው ምን ይሆናል? በነገራችን ላይ አብዮታዊ ዴሞክራሲ ያው የፕሮግራም ጉዳይ ስለነበረ ከሁለት ሺ ሁለት አመተ ምረት ጀምሮ በቃል ደረጃ ራሱ ተግባራዊ አይሆንም ተብለዋል። ምክንያቱም የሽግግር ጊዜ በመሆኑ መሆኑ መለስ በሁለት ሺ ሁለት አመተ ምረት ላይ በጻፈው ላይ ከዚህ በኋላ አብዮታዊ ዴሞክራሲ ከምንል የልማታዊ ዴሞክራሲ ወይም የህዳሴ መስመር ልንዘለው የሚል ነገር በአዲስ መንገድ አሁን የወሰደ መሄዱ የግድ ሊሆን ይችላል። ምክንያቱም ካፒታል ስርዓትን የሚከተል መሆኑ አይዲዮሎጂው መዳረሪያው ካፒታሊዝም ስለሆነ የሁሉም አይዲዮሎጂ ትልቁ አይዲዮሎጂ ያው ካፒታሊዝም ለሚሆነው፣ ግን ያስርዓቱን ለመገንባት የሚደረግ ማለት ነው። ደሞም ከሊበራሊዝም የሆነ ሜዳ ለመፍጠር የተለያዩ ማህበረሰቦችን ማቀፍ የሚችል ፓርቲ ነው። ሆን ልብልና ፓርቲ ከሆነ ማለት ነው። በዚህ አዲሱ የብልጽግና ፓርቲ ውስጥ ከአሁን ካሉት ውህደቱን ከሚፈጽሙት አጋርና የግንባር አባላቶች ውጪ ሌሎች ኢትዮጵያውያን የሆኑ አገር ውስጥ ያሉ የፖለቲካ ፓርቲዎች ከአዲሱ ፓርቲ ጋር መዋሃድ የሚፈልጉ ቢኖሩ በግለሰቡም ደረጃ ሆነ እንደ ፖለቲካ ፓርቲ በቡድን ደረጃ እነዛ መስቀላቀል ይችላሉ? በምስረታው ወቅት ወይስ ከምስረታው በኋላ እስከምን ድረስ ነው? ወይስ ለነኝሁ ያንኑ የኢህአዴግ ስያሜ ቅዳሜ ለውጥ ብቻ አድርጎ ጋርና የድሮ ግንባር ድርጅቶች አንድ ላይ ሆነው ለብቻቸው ተነጥለው የሚሄዱበት አይነት ፓርቲ ነው የሚሆነው? ለሌሎች ኢትዮጵያውያን ምን ያህል ክፍት ነው ፓርቲው? በነገራችን ላይ ጥናቱም እንደሚያመለክተው የአዲሱ የውህድ ፓርቲ የኢትዮጵያውያኖች ፓርቲ ነው መሆን የሚገባው። እስካሁን ደዚ የኢትዮጵያውያኖች ፓርቲ መሆን አልቻለም። ወንደም የሚያቅፍ አይደለም፣ የተወሰኑ የመጠን ፍላጎት ያላቸው ብቻ ነው የሚያቅፈው የሚል ትችት ያለበት በመሆኑ ወደ ፓርቲው ዘጠኙን ብሔራዊ ድርጅቶች ብቻ ሳይሆን በፕሮግራሙ ላይ እምነት ያላቸው ማናቸውን የኢትዮጵያውያኖች ማዕቀፍ መቻል አለበት። ስለዚህ በግለሰብ ደረጃ የሚሆን በፓርቲ የመስመር እኔንም ጨምረኛል የሚለው የራሱን እያከሰመ ከዚህ ጋር ይቀላቀላል የምል እምነትን ያለውና ሌሎችንም የሚያቅፍ ነው የሚሆነው። አሁን የፊታችን የሳምንቱ መጨረሻ ላይ ቅዳሜና እሁድ ካሄዳል የሚባለው የኢህአዴግ ስራ አስፈጻሚ አባላት ስብሰባ የሚያካሄዳቸው አንዱ የመናገሪ አጀንዳው ይህ እንደሚሆን እየተነገረ ነው። እውነት ከሆነ ምን አይነት ውሳኔዎችን አሳልፎ ይነሳል ብሎ ማሰብ ይቻላል? ከሆነ እንደ ይህንን በስራ ፈጻሚ ደረጃ ሶፍ አድርጎ ይሄዳል ማለት ነው። ለሚቀጥለው አቅጣጫ ሰጥቶ እንቅስቃሴ ማድረግ ይችላል የሚል ነገር ነው። እንግዲህ ያው አጀንዳውን አላውቆ ግን እንደዚህ የሚቀርብና ድስከስ የሚደረግ የሚሆን ነው ብዬ ገምታለሁ። ካደረገ ደግሞ አውቶማቲካሊ የተሰጠው ኃላፊነት ለሚቀጥለው ስገት ተጨርሶ እንደሚሄድ ዶክተር ተመስገን ቡርቃ በምክትል ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል የጥናትና ምርምር ዘርፍ አስተባባሪ፣ ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴል አስ ዋት ዩ ቲንክ። ላይክ አስ ኦን ፌስቡክ ኦር ፎሎው አስ ኦን ትዊተር